ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። የፌዴራሉ ይግባኝ ሰሚ ችሎት የአንድነት ለዲሞክራሲና ለፍትህ ብሔራዊ ምክር ቤት አባል አቶ አስራት ጣሴን ጉዳይ ለመመልከት ብይን ለመስጠት ለሶስተኛ ጊዜ ተለዋጭ ቀጠሮ ሰጠ። የሚለው ከአዲስ አበባ የደረሰን ዘገባ ነው። ጤና ስጥል እንደምናመሻችሁ ክቡራትና ክቡራን አድማጮች የዛሬ ረቡዕ ግንቦት 13 2006 ዓ ም ስርጭታችንን ከዋሽንግተን ዲሲ ስቱዲያችን ይዘን ቀርበናል። አስተናጋጃችሁ አሉላ ከበደነኝ ኃይሉ ታምራት ፕሮግራሙን ይመራልናል። ዌን ሾርተር ስርጭቱን በማቀጣጠፍ ሊያግዘን ለቴክኒክ ምህንድስና ተሰይመዋል። አሁን ታዲያ ቀዳሚው የዕለቱ የዓለም ዜና ነው። ከቆንጅታየ ጤና ስጥልኝ እንደምናመሻችሁ። በግብጽ ያስቻለው ፍርድ ቤት የቀድሞውን ፕሬዚዳንት ሆዝኒ ሙባረክን የመንግስት ገንዘብ በመመዝበር ወንጀል ሶስት አመት እስራት በይኖባቸዋል። ዛሬ ዳኛው ብይኑን ሲሰጡ ሚስተር ሙባረክ ከተቀመጡበት የታጠረው ክልል ውስጥ ሆነው ይመለከቱ ነበር። ሁለቱ ወንድ ልጆቻቸውም በተመሳሳይ ወንጀል ክስ አራት አራት አመት እስራት ተበይኖባቸዋል። የተባበሩት መንግስታት የጸጥታ ምክር ቤት በሰሜን ማሊ በመንግስቱ ኃይሎችና በተገንጣዮች መካከል የሚካሄደውን ውጊያ አጥብቆ አወገዘ። ባለፈው ሳምንት በመንግስቱ ኃይሎች ላይ ጥቃት ያደረሱ የተዋረገ ተዋጊዎች ላይ እርምጃ የሚወስዱ የመንግስት ወታደሮች መዝመታቸውን ተከትሎ በተካሄደው ግጭት ቢያንስ ሰላሳ ስድስት ሰዎች ተገለዋል ተብሏል። ሽምቅ ተዋጊዎቹ በጥቃቱ ወቅት የጠለፏቸውን ሰላሳ የመንግስት ሰራተኞች ሰኞ ለት ለቀዋል። የጸጥታው ምክር ቤት ትናንትና በወጣው መግለጫ አንዳንድ የመንግስት ህንጻዎችን የተቆጣጠሩት የታጠቁ ኃይሎች በአስቸኳይ ለቀው እንዲወጡ ሲል አሳስቧል። ድርጊቱን የፈጸሙ በተጠያቂነት መያዝ አለባቸው ያለው የጸጥታው ምክር ቤት ዘላቂ ሰላምና መረጋጋትን ለማምጣት ተአማኒ የሆነና የሚመለከታቸውን ወገኖች ሁሉ አሳታፊ ድርድር እንዲካሄድ ምክር ቤቱ ተማጽኗል። በናይጄሪያ በመቶዎች የተቆጠሩት ልጃገረዶች በተጠለፉባት የሰሜን ናይጄሪያ ከተማ ቺቦ ካጠገብ በሚገኙ ሁለት መንደሮች ተጠርጣሪ ጽንፈኛ እስላማውያን ቁጥሩ ወደ ሰላሳ የሚጠጋ ሰው መግደላቸው ተዘገበ። አላጌርኖ የሚባለው መንደር የሚኖሩ እማኞች ትናንት ታጣቂዎች ሌሊት ወረው ቢያንስ አስራ ሰባት ሰዎችን ገድለዋል ብለዋል። ምግብ መስረቃቸውንና መኖሪያ ቤቶችንም ማቃጠላቸውን ገልጠዋል። በአቅራቢያው ሻዋ የሚባል መንደር ደግሞ ሰኞ እለት ነውጠኞቹ ባደረሱት ጥቃት ቢያንስ አስር ሰዎች መግደላቸውን ነዋሪዎች ተናግረዋል። ትናንት ማክሰኞም በማዕከላዊ ናይጄሪያዋ ጆስ ከተማ በደረሱ ሁለት ፍንዳታዎች ቢያንስ 118 ሰዎች መገደላቸው ይታወሳል። ፍንዳታዎቹ ተከታትለው የደረሱት ህዝብ በሚበዛበት ገበያ ውስጥ መሆኑ ታውቋል። ለዚህ ጥቃት ኃላፊነት የወሰደ ወገን ባይኖርም ባለፉት አምስት አመታት በሺዎች የተቆጠሩ ሰዎችን በመግደል የተወነጀለው ጽንፈኛ እስላማዊ ቡድን ቦኮሃራም ስራ ነው ተብሎ ነው የተጠረጠረው። ቻይናና ሩሲያ አስር አመታት ከፈጁ ድርድሮች በኋላ የአራት መቶ ቢሊዮን ዶላር የተፈጥሮ ጋዝ ስምምነት ተፈራረሙ። ለሰላሳ አመታት የሚዘልቀውና ዛሬ ቻይና ሻንጋይ ከተማ ውስጥ የተፈረመው ውል ሩሲያ ከሳይቤሪያ በቧንቧ አድርጋ ለቻይና የተፈጥሮ ጋዙን ትልካለች። ቧንቧው ተዘርግቶ እንደ አውሮፓውያን አቆጣጠር በ2018 ጋዙ መላክ ይጀምራል ተብሏል። የሩሲያ ፕሬዝደንት ቭላዲሚር ፑቲንና የቻይናው አቻቸው ሺጂንፒንግ በታላቁ አዳራሽ የኤነርጂ ኩባንያ ኃላፊዎች ይህን ለሁለቱ ሀገሮች ፖለቲካዊ ጠቀሜታ ያለው እንደሆነ የሚነገረውን ውል ሲፈራረሙ አስተውለዋል። የሩሲያ ፕሬዚደንት ቭላዲሚር ፑቲን በመጪው የዩክሬን ፕሬዝደንታዊ ምርጫ ላይ ዛሬም ጥርጣሬያቸውን አሰምተዋል። ሆኖም ሀገራቸው እሁድ ዕለት ለሚካሄደው ምርጫ ሁኔታዎችን ለማመቻቸት ስትል ወታደሮቿን ከዩክሬን ድንበር አካባቢ ማውጣት መቀጠሏን ፕሬዝደንቱ ገልጸዋል። ለዚህ ሰዓት ያለን ዜና በዚሁ ያበቃል። ቆንጅታየን፣ ለዜናው አመሰግናለሁ። ከምሽ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ትመለሳለች። ኃይሉ ታምራት ፕሮግራሙን ያቀናብርናል። ወይን ሾርተር በቴክኒክ ምህንድስና። አስተናጋጃችሁ አሉላ ከበደ ነኝ። አድማጮች፣ አሁን ለቀዳሚው ዘገባ ወደ አዲስ አበባ ነው የምናቀነው። የፌዴራሉ ከፍተኛ ይግባኝ ሰሚ ችሎት በአቶ አስራት ጣሴ ጉዳይ ብይን ለመስጠት ለሶስተኛ ጊዜ ተለዋጭ ቀጠሮ ሰጥቷል። መዝገቡን እንዳልመረመረውም ችሎቱ አስታውቋል። የአንድነት ለዲሞክራሲ ለፍትህና ለዲሞክራሲና ለፍትህ ብሔራዊ ምክር ቤት አባል አቶ አስራት ጣሴ ከዚህ ቀደም ከአንድ ጋዜጣ ጋር ባደረጉ ቃለ ምልልስ ነው የፍርድ ቤቱን ስራ ተጋፍተዋል በሚል የተቀጡት። መለስካቸው አማሃ ዝርዝሩን ይዘዋል። ፍርድ ቤቱ ከዚህ ቀደም ከሁለት ቀጠሮች በፊት አቶ አስራት ጣሴ የበታች ፍርድ ቤትን ውሳኔ በመቃወም ያስገቡትን የይግባኝ አቤቱታ መሰረት አድርገው ያቀረቡትን ክርክር አዳምጧል። ባለፉት ሁለት ቀጠሮዎች ከዚህ ክርክር ጋር ተያያዥነት ያላቸውን መዝገቦች መርምሮ ውሳኔ ይሰጣል ተብሎ ሲጠበቅ ዛሬም መዝገቡ እንዳልተመረመረ በመግለጽ ውሳኔ ለማሰማት ለሰኔ ሶስት ቀን 2006 ዓ.ም ተለዋጅ ቀጠሮ ሰጥቷል። ይህ የይግባኝ አቤቱታ ለፌዴራሉ ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት የቀረበው የፌዴራል መጀመሪያ ደረጃ ፍርድ ቤት ልደታ ምድብ ዘጠነኛ ፍትሀብሔር ችሎት በአቶ አስራት ጣሴ ላይ የወሰነውን ውሳኔ በመቃወም ነው። የፌዴራሉ መጀመሪያ ደረጃ ፍርድ ቤት ልደታ ምድብ ዘጠነኛ ፍትሀቢር ችሎት በከሳሽ አንድነት ለዲሞክራሲና ለፍትህ ፓርቲ አንድነት እና በተከሳሾች በኢትዮጵያ ሬዲዮና ቴሌቪዥን ድርጅት መካከል በነበረ የስም ማጥፋት ክርክር በሚደረግበት መዝገብ ላይ ተከራካሪ ያልሆኑትን ይግባኝ ባይን አቶ አስራት ጣሴን ማለት ነው በፍትሀቢር ስነ ስርዓት ሕግ ድንጋጌ መሰረት ቀርበው በጥር ወር 2006 ዓ ም በወጣው የአዲስ ጉዳይ መጽሔት ላይ ባቀረቡት ጽሁፍ ስለ ፍርድ ቤቱ ገለልተኝነት አስመልክተው ተጠቅመው የጻፉትን እንዲያስረዱ ጠርቷቸው ነበረ። በዚሁ መዝገብ ላይ ጥር 30 ቀን 2006 ዓ ም በዋለው ችሎት የጥፋተኝነት ውሳኔ በአቶ አስራጣሴ ላይ አሳልፎባቸዋል። በመቀጠልም የካቲት 7 ቀን 2006 ዓ ም በዋለው ችሎት ደግሞ ለሁለት ዓመት በተገደበ ስርዓት እንዲቀጡ እንደወሰነባቸውም ይታወሳል። አቶ አስራጣሴን ፍርድ ቤቱ የቀጣቸው የፍርድ ቤትን ስራን በማወክ በሚል እንደሆነም ይታወቃል። አቶ አስራጣሴ የአንድነት ፓርቲ የአመራር አባል መሆናቸውም ይታወቃል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አምሃን ለአጭሩ የችሎት ውሎ ዘገባው እናመሰግናለን ወደ ቀጣዩ ቅንብር ስናልፍ በዓለም ጤና ድርጅት ደብልዩ ኤች ኦ ጉባኤ ላይ አብይ ንግግር ያደረጉት የቢልና መሊንዳ ጌትስ የእርዳታ ድርጅት ተባባሪ ሊቀመንበር መሊንዳ ጌትስ አዲስ የተወለዱ ሕጻናትን ሞት ለመቀነስ የመጀመሪያውን ዓለም አቀፍ የተግባር እቅድ እንዲያጸድቁ የስብሰባው ተሳታፊዎችን ጠይቀዋል። ሊሳ ሽላይን ጉባኤው ከሚካሄድበት ጄኔቫ የላካችውን ቀጥሎ አቅርበዋለሁ። ገና እንደ ተወለዱ ለህልፈት የሚዳረጉ ጨቅላ ሕጻናት ሞት በአመዛኙ ሊከላከሉት የሚቻል መሆኑ ላይ የሕክምና ባለሙያዎች ይስማማሉ። ይሁን እንጂ በዓለም ዙሪያ ከሶስት ሚሊዮን በላይ ሕጻናት በየዓመቱ ገና በተወለዱ የመጀመሪያዎቹ 28 ቀናት ውስጥ ለልፈት ይዳረጋሉ። ከነኚህም የሚበዙት የመጀመሪያዋን እስትንፋሳቸውን እንኳን በወጉ መማቅ ሳይችሉ ነው የሚያልፉት። እንደ ዓለም ጤና ድርጅት ዘገባም ከ2.6 ሚሊዮን በላይ ሕጻናት ሕይወታቸው አልፎ ይወለዳሉ። ከዚህም ውስጥ ደግሞ ቁጥራቸው ከአንድ ሚሊዮን በላይ የሚሆነው በወሊድ ጊዜ ነው የሚሞቱት። ይህ አስደንጋጭና አሳዛኝ ሁኔታ ነው። በእናቶችና ህጻናት ጤና እንዲሁም በሌሎች የተለያዩ ተላላፊ በሽታዎች ሕክምና እንክብካቤና የጥናት ሥራዎች በዓለም ዙሪያ ድጋፍ የሚሰጠው የበጎ አድራጎት ተቋም ጌትስ ፋውንዴሽን ተባባሪ መስራች መሊንዳ ጌትስ የዓለሙ ጤና ድርጅት በያዝነው ሳምንት መገባደጃ በሚወለዱ ሕፃናት ጤና ጥበቃ ላይ የሚያተኩር አዲስ እቅድና መመሪያ ያወጣል በሚል ተስፋ ያሳደሩት ያም እውን ሲሆን አሉ ሚስ ጌትስ። ያም እውን ሲሆን በአለም ዙሪያ የጤና ሚኒስትሮች የጨቅላ ሕጻናቱን ህይወት ለማትረፍ የሚያግዝ ወዲያውኑም ስራ መጀመር የሚያስችላቸውን ሂደት ማንቀሳቀስ ይችላሉ። ጄኔቫ ላይ በሰጡት ጋዜጣዊ መግለጫ ነው። በበጎ አድራጎት ስራዎች ላይ የተሰማሩት ጌትስ የአዲሱን ሰው ገና የሚወለደውን ሕፃን ሕይወት ከሞት አደጋ ለመጠበቅ የሚረዱ ነገር ግን በአነስተኛ የገንዘብ ወጪ ሊከናወኑ የሚችሉ አሰራሮችን አስመልክቶ ይበጃሉ ያሉትን ሀሳብ ለጋዜጠኞች ያካፈሉት ዘመን የጠገቡ ነገር ግን ውጤታቸው በሳይንስ የተፈተነ የእናቶችን ጡት የማጥባት ልማድ የመሳሰሉትን ጨምሮ አፋጣኝ የማገገሚያ ሕክምና እንክብካቤ አገልግሎቶችን ያመረቀዘ ቁስል ሕክምናና የካንጋሮ ብልሃት በመባል የሚታወቀውን የመሰለ ያለእድሜያቸው የተወለዱ ሕፃናትን ለማከም የሚውሉትን የመሳሰሉ ዘዴዎች ጠቅሰዋል። የተሳክለውም ኢትዮጵያ፣ ሩዋንዳና ኔፓልን የመሳሰሉት አገሮች በአሁኑ ወቅት እነኝህን ዘዴዎች በሥራ ላይ አውለው ውጤት ማየት መጀመራቸውን ገልጠዋል። And simply by using the health care extension worker, or a health community worker platform that they've got, and focusing on those newborn deaths. አዲስ የሚወለዱና እድሜያቸው ከአምስት ዓመት በታች የሆነ ህጻናትን ሞት ለመቀነስ ችለዋል። ስለዚህ ይህንን የጤና ጥበቃ አሰራር እንደ ሞዴል በመጠቀም ሌሎች የአፍሪቃ ሀገሮችና ሌሎችም የዓለም ሀገሮች ከነዚህ ሶስት ሀገሮች ሊማሩና ሞዴሉን ስራ ላይ በማዋል የህጻናትን ሞት ሊቀንሱ ይችላሉ። በኢትዮጵያ አዲስ የሚወለዱ ህጻናትን ሞት ቁጥር ለመቀነስ መቻሉንም የጠቆሙት ጌት ባለፉት ስድስት ዓመታት ውስጥ ብቻ የ28 በመቶ መቀነስ አሳይተዋል። የሕፃናትና የእናቶች ሕይወት ትስስር እጅግ አስገራሚ ነው። ይሁን እንጂ ጌትስ ለአሜሪካ ድምፅ በሰጡት አስተያየት እንደገለጡት በወሊድ ወቅት የህክምና አዋላጆችም ሆኑ የአካባቢ ጤና አገልግሎት ረዳቶች መላ ትኩረታቸውን ወደ እናትየዋ ብቻ ማድረግ ያዝንብላሉ እጅግ ብዙ እናቶች በወሊድ ወቅት ህይወታቸው እንደሚያልፍ አይተዋል። ስለዚህ ሙሉ ትኩረታቸውና ጥረታቸው ይህንን አላስፈላጊና አሳዛኝ ሞት ለማስቀረት እናቲቱ ላይ ነው የሚሆነው። ከዚያ በኋላ ነው አዲስ ወደሚወለደው ህፃን ላይ የሚያተኩሩት። ስለዚህ አብዛኛውን ጊዜ ህፃኗ ችላ በመባሏ ህይወቷ የሚያልፍበት ጊዜም አለ። የሕፃናትን ሞት ለመቀነስ መጣር በፍቅር የሚያሳሳ ብቻ ሳይሆን ከአገሮች የምጣኔ ሀብት ጥቅም አንጻር የሚያዋጣና ወሳኝ መሆኑን ላንሴት የተባለው የብሪታንያ የሳይንስ መጽሔት ዘግቧል። በእያንዳንዷ ገና የሚወልዱ ሕፃናትን ሕይወት ለማጥረፍ የምትውል ዶላር ዘጠኝ ተጨማሪ ዶላር የምጣኔ ሀብት ጥቅም ያስገኛል። ወደ ተከታዩ ዘገባ እንለፍ። ለደቡብ ሱዳን አጣዳፊ እርዳታ ምን ያህል ገንዘብ መውጣት እንዳለበት የሚወስን የለጋሾች ስብሰባ ከትላንት በስቲያ ኖርዌይ ዋና ከተማ ኦስሎ ላይ ተጀምረዋል። በተለይ በሕፃናት ላይ እየበረታ የመጣውን የምግብ እጥረት ለማቃለል እንዲቻል ለጋሾች ቸርነታቸው እንዲበዛ የዓለም አቀፉ ጥረት አስተባባሪዎች እየጠየቁ ነው። ጆዲ ካፓ ያጠናቀረውን ዘገባ ሰለሞን አባተ ያቀርበዋል። ደቡብ ሱዳን ላይ እንደገና ቸነፈር የበዛበት የረሃብ ስጋት አንዣቧል። ዛሬውኑ እህል ካልተላከ በሚሊዮኖች የሚቆጠር ሰው ብዙ ጉዳት ይደርስበታል ሲል ኦክስፋም ኢንተርናሽናል አስጠንቅቋል። ለደቡብ ሱዳን ህዝብ ፈጥኖ ለመድረስ ዓለም አቀፉ ማኅበረሰብ አሁኑኑ መንቀሳቀስ አለበት ብለዋል የኦክስፋሙ የሰብአዊ ድጋፍ አፈላላጊና ተሟጋች መምሪያ ኃላፊ ኮልን ባየርን ከጁባ አስራ አንድ ሚሊዮኑ የሱዳን ህዝብ ሰባት ሚሊዮን የሚሆነው ዛሬ የሚቀምሰው የለውም። የሀገሬው ገበሬ ባለፉት አራትና አምስት ወራት ባሳለፈው ከባድ የግጭት ሁኔታ ምክንያት የአዝመራ ወቅቱን ማባከኑን ባየርን አመልክተው፣ በዚህም ሳቢያ በጤናማው ሁኔታ ሰብል ያነሳባቸው በነበሩት መስከረምና ጥቅምት ዘንድሮ ማሳው ባዶ ነው የሚሆነው ብለዋል። በእርግጥ በጸብ ያለመፈላለግ ስምምነት ተደርሷል። ስለዚህ የከባዱ ዝናም ወቅት ከመድረሱ በፊት አንዲት የመተላለፊያ እድል ትኖር ይሆናል። በዚህ ጊዜ ውስጥ ታዲያ ብዙ ማህበረሰቦችን ማዳረስ እንችል ይሆናል። ገንዘብ ካገኘን፣ ይህችን ጠባቢ ጊዜ መስኮት መጠቀም ከቻልን ለገበሬዎች ዘርና የእርሻ ቁሳቁስ እናደርስላቸዋለን። በዚህም ሰው በአመት ውስጥ ሳይራብ መዝለቅ የሚያስችለውን ሰብል እንዲያነሳ ለማድረግ እንጥራለን። ለዚህ የደቡብ ሱዳን ቀውስ የሚያስፈልገው ገንዘብ በጣም ብዙ ነው ይላሉ የዓለም አቀፉ ነፍስ አድን ኮሚቴ የፕሮግራም ጥራት ምክትል ፕሬዚደንት ኬራን ዳኔሊ። ለዚህ ቀውስ አንድ ነጥብ ስምንት ቢሊዮን ዶላር እንዲሰበሰብ የተባበሩት መንግስታት ድርጅት እየጠየቀ ነው። ይህ እስካሁን ከተመደበው አምስት መቶ ሚሊዮን ዶላር በተጨማሪ የሚያስፈልግ ነው። ይህ ብዙ ገንዘብ ይመስላል። ይሁን እንጂ ለዛሬው አጣዳፊ እርዳታ እንዲሁም መጪውን ቸነፈር ለማስቀረት በመጪዎቹ ዘጠኝ ወራት መፍሰስ የሚገባውን ነዋይ ስንመለከት ደግሞ ዋና ዋና ቀዳዳዎችን ለመድፈን የሚውል እንጂ የተትረፈረፈ የሚባል አይደለም። ኦስሎ ላይ ከተጀመሪያው ስብሰባ መሬት ላይ እርዳታ እያደረሱ ድጋፍ እየሰጡ ያሉ ድርጅቶች ብዙ ተስፋ ይጠብቃሉ። የኦክስፋሙ ባየርንም ጥሪ ይኸው ነው። ምላሹ የተጠናከረና የተስፋፋ እንዲሆን እንፈልጋለን። እንዲህ አይነቱ ምላሽ ደግሞ የገንዘብ አቅም ይጠይቃል። የዓለም አቀፉ ማህበረሰብ እንቅስቃሴም በዚያው መጠን የጨመረ መሆን አለበት። ነገሩ ዛሬ መነሳት አለብን ወይም ጨርሶ አንደርስም ነው። ዛሬ ስጡ ወይም ተዉት። አንዴ ካመለጡ ከሚቃጠሉ እድሎች አንዱ ነው የዛሬው። ዝናቡ መጣል ከጀመረ በኋላ እነዚያን በደቡብ ሱዳን የራቁ ገጠሮች ያሉ በሰሞኑ ብጥብጥ የተጎዱ እጅግ በርካታ ቁጥር ያላቸው ማኅበረሰቦች መድረስ የማይታሰብ ነው የሚሆነው። አንድ ነጥብ ሦስት ሚሊየን ሰው ከየቤቱና ከየቀየው ተፈናቅሏል። በነገራችን ላይ ይህ ሰብአዊ ቀውስ ደቡብ ሱዳን ምድር ላይ ብቻ የተወሰነ አይደለም ወይም የሚወሰን አይደለም። ከ ሶስት መቶ ሺህ በላይ የሚሆን ሰው ወደ ኬንያ፣ ኢትዮጵያና ወደ ዩጋንዳ እንዲሁም ወደ ሱዳን ተሰደዋል። ኦክስፋም ሰሜን ዩጋንዳ ውስጥ እስከ ዛሬ ባለው ጊዜ ስልሳ ሶስት ሺህ ሰው ረድቷል። ኦክስፋም በአሁኑ ወቅት በመላ ደቡብ ሱዳን በሰባት ጣቢያዎች ላይ እየሰራ መሆኑን ባየርን ገልጸዋል። እስካሁን ባለው ጊዜ በምግብ ነዳጅ ቆጣቢ ማብሰያዎችን በመስጠት ንጹህ በማቅረብ የጽዳትና የንጽህና ሁኔታዎችን በማመቻቸት ቁጥሩ ከ አንድ መቶ ሰማኒያ ሺህ በላይ የሆነ ሰው ረድተናል። እንዲህ አይነቶቹ አገልግሎቶች ደግሞ በተለይ በዝናብ ወራት ቁጥሩ የበዛ ሰው ተጠጋግቶና ተፋፍጎ በሚኖርበት ሁኔታ ሊፈጠሩ በሚችሉ የማህበረሰብ ጤና ቀውስ ስጋት ወቅት እጅግ አስፈላጊ ናቸው። ዓለም አቀፉ ነፍስ አድን ኮሚቴ ባለፈው ወር ባካሄደው ቅኝት የምግብ እጥረቱ እየጠናባቸው ካሉ መካከል ሰላሳ ከመቶ የሚሆኑት ሕፃናት መሆናቸውን አስታውቀዋል። በዓለም የጤና ድርጅት መለኪያ መሠረት ደግሞ ይህ የሕፃናት ረሃብ መጠን እጅግ የከፋ ወይም አሳሳቢ ተብሎ የሚፈረጅ ነው። የኮሚቴው ምክትል ፕሬዚደንት ዳንኤል እንደሚሉት ሕፃናት ለውትድርና እየተመለመሉ ነው። ሴቶችና ልጃገረዶች በሁለቱም ተቀናቃኝ ወገኖች ሰዎች እየተደፈሩ ነው። ሌላ የደቡብ ሱዳን ሕፃናትን ትውልድ ከመጥፋት ለማዳን ከዚህ የኦስሎ የለጋሾች ጉባኤ በመጪዎቹ ጥቂት ቀናት ውስጥ አፋጣኝ እርምጃ ይጠበቃል። ዓለም አቀፉ የነፍስ አድን ኮሚቴ ደቡብ ሱዳን ውስጥ ለብዙ አሥሮች ዓመታት እየሠራ ይገኛል። ኦክስፋም ደግሞ እንቅስቃሴዎቹን ደቡብ ሱዳን ውስጥ ማስፋትና ማጠናከር እንደሚፈልግ ባየርን ተናግረዋል። ይህ ግን የብዙ ለጋሾችን ጥረት ደግሞም ብዙ ጥሪት ይጠይቃል። ዛሬ አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። አሁን ወደ መጨረሻው ቅንብር ነው የምናልፈው። ሐኪሙን ይጠይቁ በተለይ በሴቶች መሀንነትን በሚያስከትሉ ችግሮች ዙሪያ ከአድማጮች የተላኩ ጥያቄዎችን መነሻ በማድረግ ለዚህ ፕሮግራም በትላንትናው ምሽት የመጀመሪያውን ቅንብር ያቀርብ ነው። ሁለተኛ ወይም ተከታይ ክፍል ነው ቀጣዩ ሐኪሙን ይጠይቁ ለምሽቱ ታዲያ በመሐንነት ህክምና አማራጮች ዙሪያ ነው የሚያተኩረው። ሙያዊ ትንታኔውን የሚሰጡን ዶክተር ደስታ ሞገዝ የሥነ ተዋልዶ ጤና ክትትል የአጠቃላይ ቀዶ ህክምናና የሽንት ቧንቧ ቀዶ ህክምናም ባለሙያ ናቸው። ወደ ቃለ መልሳችን ልውሰዳችሁ። ዶክተር ደስታ ሞገስ በድጋሚ ለጊዜው አመሰግናለሁ ስ በቀደመ ፕሮግራማችን በተለይ መሀንነት በሴቶች ያለውን ገጽታና መንስኤዎቹን ተመልክተናል የህክምና አማራጮቹን እንመልከት ዛሬ አንዲት ሴት በምርመራ መሀን መሆኗ ከተረጋገጠ እንደ መንስኤው የሕክምናውም አይነት እንደሚለይ እንረዳለሁ። ነገር ግን ምን አይነት ቀዳሚ እርምጃዎች ይከተላሉ? አንዲት ሴት መሀን መሆኗ እንደተረጋገጠ በመሰረቱ በዚህ ሀገር ህግጋት የህክምና እርዳታ ይሰጣት ከመባሉ በፊት ባልና ሚስቶች ሁለት አመት ሞክረው አልተሳከመው የሚባለው ይደረግና ከዛ በኋላ ያው ቼክአፕ አለ፣ በተለይ ሴቷ ላይ ፎከስ የሚያደርግ ምክንያቱም ራሱ ከአንጎላችን ጀምሮ የሴቶች የዘርፍሬ ከረጢት በጥሩ እንዲሰራ የሚያደርግ ሆርሞን አለ ከሱ መጉደል ጀምሮ እንቁላሉ ከተፈጠረ በኋላ ያለው ጉዞ የወንዱን የዘርፍሬ ለማግኘት በየቦታው ያለው እንቅፋት፣ ማኅፀን ውስጥ እንዳይተከል ያለው እንቅፋት፣ ብዙ ነገር እነሱ እነሱ ሁሉ እንቅፋት ናቸው። እና ይሄ የሴትን ምክንያት ያበዛዋል። መሀን ለመሆን እድሉ የሴቷ ነው የሚበልጠው። አዎ ከሰማንያ እስከ ስልሳ በመቶ ያለ መሳካቱ ችግር ያለው ሴቷ ጋር ነው። ምርመራም በሰፊ የሚደረገው ሴቷ ጋር ነው። ወንዱ ጋር በጣም ቀላል ነው። የዘርፍሬ አለው ያለው የለውም ወይ? የዘርፍሬ ፍሬ ካለው ጤነኛ ናቸው ወይስ በሽተኞች ናቸው? አንዳንዶቹ የሞቱ አሉ። አምስት መቶ ሚሊዮን ነው በየቀኑ የሚፈጠረው ከነዛ ውስጥ ለጽንስ የሚቀርበው ወደ መቶ ቢሆን ነው። የቀረው መንገድ ላይ ነው የሚቀረው። ውጭ ብታደርጋቸው ከስር ደቂቃ በኋላ በሙሉ ይሞታል። ሴትዮዋ ጋ ግን ከገቡ በኋላ አራት ቀን እንደዚህ የመኖር እድል አላቸው። ጥሩ ወላድ ሰው ነው የሚባል ደግሞ አንድ ስድስት ቀን የመቆየት እድል አላቸው እና ወንዱ ጋር ያለ መሳካቱ የተወሰነ ነው። በወንዱ መሀንነትን የሚያስከትሉ መንስኤዎች ጥቂት ናቸው። በቀላሉም ሊታወቁ ይችላሉ። በአንድ ጊዜ ይታወቃሉ። ምንም ጭቅጭቅ የለውም። አንደኛ የዘርፍሬው ብዛት ከሀያ ሚሊዮን በታች ከሆነ ሊያጸንስ አይችልም። ከሀምሳ ከስልሳ በላይ ያሉት ይሞከርላቸዋል። አንዳንድ ዘዴዎች አሉ እና የወንዱ ቀላል ነው ለማለት ነው። የሴቷ ነው እንቅፋት ያለው ግን እነዛን ሁሉ እንቅፋቶች መቋቋም ካቃተን፣ እርግጥ ብዙዎቹ በሰርጀሪ የሚስተካከሉ ነገሮች አሉ። አሁን የሆርሞኑ ዲፌክት ከአንጎላችን የሚመጣው የተባለው ዜር ሰራሽ ሆርሞን ባይኖር ሰው ሰራሽ ሆርሞን አለ እና ያንን የዘር ፍሬ ከረጢት ማስተካከል ይቻላል። እንቁላሉ እንዲያብብ ማድረግ ይቻላል። የማህፀኑ ሁሉ ልባስ ጥሩ እንዲሆን ማድረግ ይቻላል። ይሄ ቱባው የተዘጋው ሁለት ቺብ ስላለ አንዱ ካልተሳካ አንዱ ይሳካል። ማህፀን ውስጥ ያለው እንቅፋት ለምሳሌ፣ ግድግዳው የተዘጋ ማህፀን አለ። እንደ ወይን ዘለላ ውስጡ እንደ ትንሽ ቲመሮች የተጣበቁ አሉ። እሱ ሁሉ መጠረግ አለበት። ግድግዳ የተዘጋው መከፈት አለበት። እንዲህ እንዲህ ያሉ ነገሮች አሉ። ይህንን ሰርጀሪ ሊያስተካከላቸው የሚችል ነገሮች አሉ። በሌላው ደግሞ ምንድን ነው፣ አሁን ለምሳሌ በተደጋጋሚ ካስወረዱ በተለየ በሁለተኛው ደረጃ ደግሞ በጥሩ ህክምና ኤንቫይሮንመንት ውስጥ ካልተካሄደ ጠባሳ ይተዋል። ያ ጠባሳ እንቁላሉ እንዲተከል አይፈቅድም። እና ብዙ ጊዜ አንዳንድ ሴቶች እድሜያቸው ገፋ ካለ በኋላ ልጅ እናድርግ ሲሉ የድሮው ሊረብሽ ይችላል። የመጸነስ እድሉን ያጠበዋል። ኤግዛክትሊ። አንዲት ሴት ቅድሚያ ህክምናው ከመደረጉ በፊት ከባለቤቷ ጋር ሳይቋረጥ ለሁለት አመት ጽንስ እንዲጸነስ የሚያመች ሁኔታ እንዲፈጠር ይሞክራሉ ብለውናል። እስኪ እሱን እሱን ገፋ አድርገው ያብራሩልንና ከዛ በኋላ በደረጃው እንዴት ወደ ህክምናው እንደሚሄዱ ያስረዱን። አዎ፣ እንግዲህ ማንም እንደሚያደርገው ጤነኛ ሰው ከሆኑ እድሜያቸው ደህና ከሆነ እርግጥ ለምሳሌ ከስድስት ወር በኋላ እንዲሁም ሞክር እምቢ ያለን ብለው የሚመጡ እነሱም፣ ለጊዜው በቂ አይደለም። በደንብ መታወቅ አለበት። በደንብ ጊዜ ማግኘት ያስፈልጋል። ጤነኛ ናቸው ወይ? ለጊዜው እስቲ እናንተ በደንብ አስቡበት፣ ሁለት አመት ያህል መሞከር አለባችሁ የሚል ነው። ሁለት አመቱ ካልተሳካ በኋላ ግን በመጀመሪያ የሚደረገው ቱቦዎቹ ክፍት ናቸው ወይ ማለት እንቁላል በዛ ሊመላለስ ይችላል ወይ፣ ዘርፍሬ እዛ ውስጥ ሊገባና ሊወጣ ይችላል ወይ የሚለው መረጋገጥ አለበት። ምክንያቱም ብዙ ጊዜ مرض سبب انفيكشن مونيت او وكنا ስለዚህ የዘርፍሬ ማመላለሻና የእንቁላል መውረጃ የማህጸን ቱቦች ጤናማ መሆናቸውን ማረጋገጥ መጀመሪያው መርመራሱ ነው። በዛው የሆርሞናል ዲፌክት አለ ወይ ማለት ይሄ ከአንጎላችን የሚመጡት ስራቸው እነዚህን ቅመማ ቅመም የሚበትኑና ሰውነታችን በሙሉ አሰራር የሚመሩ ክፍሎች ናቸው። እነዛ ክፍሎች አንድ አይነት ችግር ሊኖራቸው ይችላል። የትኛው ዲፔንስ እንግዲህ የትኛውን ሆርሞን እንደሚነኩ። አሁን እዚህ የሴት የዘርፍሬን ከረጢት እዛ የዘርፍሬው እንዲያድግ ወራ የወር አበባ በትክክል እንዲመጣ ማህፀኑን ልባስ የሚያሳብታል። ያ በትክክል ይመጣል ወይስ አይመጣም? ይሄ በደም ውስጥ ተመርምሮ ይገኛል። እሱ ካነሰ ምርመራ ይደረጋል። አንደኛ አስጊ ነገር አለው የአንጎላ ውስጥ የሚባለው ይታያል። እሱ ከሌለ የሆርሞኑ ዲፌክት ምን እንደው ከታወቀ፣ ሰው ሰራሽ ሆርሞን፣ ያው ሆርሞን በሴንቴቲካሊ ስለተሰራ መርጨት ይቻላል እና ያንን የዘር ፍሬ ከረጢት ማስተካከል ይቻላል። ይሄ የመጀመሪያው ነው። ይሄ ተደርጎ ቱቧ ክፍት ሆኖ የማህፀኗ ምንም አይነት ችግር የለ፣ ሰውየው ጋር አንድ ነገር አለ ማለት ነው። የእንቁላል ከረጢቱ ትክክል መሆኑን በህክምና የሚረዳውም ተደርጎ የዘርና የእንቁላል መውረጃ ቱቦ በትክክል የሚሰራ መሆኑ ከተረጋገጠ በኋላ እነኚህ ሁሉ ባሉበት ከሆነ ጽንስ መካሄድ ያልቻለው ልክ ነው ልክ ነው፣ ምርመራ ይደረጋል በላቦራታሪ ዶክተር ደሳ የመሀንነቱን ህክምና አማራጮች መመልከቱን፣ አንዲት አድማጫችን ያደረሱን ሌላ ጥያቄ ደግሞ በማስከተል። እንደምን ዋላችሁ ዜዎች፣ የዘውትር አድማጫችሁ ነኝ። ስለመጠየቅ የፈለኩት በተለምዶ የብልቃጥ ልጅ የምንለው መውለድ ልጅ የማግኛ ዘዴ ጠቅለል ያለ እውቀት እንዲኖረኝ ስለምፈልግ ሐኪም ጠይቃችሁ እንድታማክሩኝ ነው። የማነሳቸው ነጥቦችም እድሜዋ ከአርባ በላይ ከሆነች እናት የመሳካት ያለመሳካቱ ጉዳይ ያህል ነው። ሌላው ደግሞ የሚወለደው ልጅ ጤናማነት እንዴት ነው? እድሉን ለመጠቀም በማሰብ ላይ እኔ ግን ግንዛቤ ይፈልጋለኝ እና እባካችሁ ሐኪም ጠይቃችሁ ብታማክሩኝ በጣም አመሰግናለሁ። መልካም ቀን። የእኛ አድማጫችን ጥያቄ የቀረበ እይታ የሚጠይቅ ነው፣ ግን ሰዓታችን አልቋልና በሚቀጥለው ፕሮግራማችን ለሳቸውም ጥያቄ ለሌላውም እንመለሳለን። ለአሁኑ ግን ዶክተር ደስታ ሞገስን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። በተለያዩ የህመም አይነቶች ዙሪያ ጥያቄዎቻችሁን ያደረሳችሁን አድማጮች በርካቶች ናችሁ። ተራቸውን ጠብቀው ለተገቢው ባለሙያ እንደሚቀርቡ ለማስታወስ እንወዳለን። ሌሎቻችሁም የሚያሳስቧችሁን መልስ ያጣችሁላቸውን ጤና ነክ ጥያቄዎች ልትልኩልን ትችላላችሁ። ተገቢውን ባለሙያ እናነጋግራለን እናቀርብላችኋለን። ተሳተፉ። አድማጮች ስርጭታችንን ወደ ማገባደዱ ተቃርበናል። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ከ26 ገደማ ያመለክታል። አሁን አንድ ዜማ ለመጋበዝ እድላለን ይለኛል። አቀናባሪ ኃይሉ ታምራት፣ ቴዎድሮስ ታደሰ ነው እረ ውብ እያለ የሚያቀነቅንልን አድማጮች ለምሽቱ ያልነውን በ1131 መካከለኛ ሞገድ የሚተላለፈው መደበኛው ስርጭታችን እዚህ ላይ ያበቃል። የምሽቱ ስልሳ ስርጭታችን በ22 ና በ25 ሜትር ባንዶች ይጠብቃችኋል። በዚሁ የተሰናበትን ከቴሊጋ ቆዩ ሰው